ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ከቪኦኤ ጋር የአቃቤ ሕግ መስሪያ ቤት በሕዝብ እየታመነ እንዲሆንና ለሕግ የበላይነት መከበር እንዲሠራ እንዲሁም ነጻነቱ የተጠበቀ መሆኑን ለማረጋገጥ የአማካሪዎች ምክር ቤት ማቋቋምን ጨምሮ እየተሰሩ ናቸው ያሏቸውን ተግባራት ፌዴራል ጠቅላይ አቃቤ ሕጉ ከቪኦኤ ጋር ባደረጉት ልዩ ቃለ ምልልስ አመልክተዋል። ለለውጥ የተጀመረው ሂደት የፖለቲካ አቅጣጫ እየያዘ ነው ሲሉ የትግራይ ክልል ምክትል ፕሬዚዳንት የሰጡትን መግለጫ ለፖለቲካ ፍጆታ የተባለ ብለውታል። መስሪያ ቤታቸው ሰዎችን የሚያዩው በፖለቲካ ማንነታቸው ሳይሆን በፈጸሙት ተግባር ነው ብለዋል። ሰለሞን አባተን ያነጋገራቸው አቶ ብርሃኑ ጸጋዬ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የጠቅላይ አቃቤ ህግ ሹም ወይም ጠቅላይ አቃቤ ህግ ለጊዜው እጅግ በጣም አድርጌ ያመሰግናለሁኝ። እንደምናመሽው እግዚአብሔር ይመስገን። እስቲ በቅድሚያ ከእርስዎ ከራስዎ መስሪያ ቤት ልነሳና እና ከራስዎም ኃላፊነትና ስልጣን ልነሳና ለመሆኑ ኢትዮጵያ የፍትሕ ሚኒስቴር የሚባል መስሪያ ቤት ወይም የፍትሕ ሚኒስትር የሚባል ባለሥልጣን አላት? አሁን የላትም። ማን ነው መስሪያ ቤቱንም ስልጣኑንም የሚሠራው? ያው የፍትሕ ሚኒስቴር ስልጣንና ተግባር በአዋጅ ቁጥር ዘጠኝ መቶ አርባ ሶስት መሠረት ለፌዴራል ጠቅላይ ዓቃቢ ህግ ተላልፎ ተሰጥቷል። ስለዚህ የኢትዮጵያ የህግ ማስከበር መስሪያ ቤት ቁንጮ ጠቅላይ አቃቤ ህግ መስሪያ ቤት ነው። ቁንጮ ባለስልጣንም እርሶ አቶ ብርሃኑ ጸጋዬ ነውት። ልክ ነኝ? ቁንጮ የሚለው እንግዲህ ትርጉሙ ዋና ለማለት ነው። በእንግሊዝኛው ቶፕ ይባላል። አቶ ብርሃኑ ጠቅላይ አቃቤ ህግ መስሪያ ቤት ምንድን ነው? ምንድን ነው የሚሰራው? የእርሶስ ስልጣን ምንድን ነው? እንግዲህ ጠቅላይ አቃቤ ህግ በዋናነት የሚሰራቸው ስራዎች አንደኛው እና ትልቁ ጉዳይ በህግ ጉዳዮች ፌዴራል መንግስትን ማማከር ነው። ከዚያም አልፎ በወንጀል ጉዳዮች በማንኛውም በወንጀል ጉዳዮች ፌዴራል መንግስቱን በመወከል የህዝብና የመንግስትን ጥቅም ጠብቆ መከራከር ነው። ምርመራን በዋንኛውን ጉዳይ ላይ የወንጀል ምርመራን መብራት ነው። ከዚያም አልፎ በፍትሐብሔር ጉዳዮች ላይ የህዝብና የመንግስት ጥቅም መሰረት አድርጎ በተለይ መንግስት ውል በሚገባባቸው ጉዳዮች ላይ መንግስትና ህዝቡን ወክሎ በፍትሐብሔር ጉዳዮች ላይ ጣልቃ በመግባት እንዲሁም ደግሞ ሁሎችን የመመርመር ነው። ከዚያ አልፎ በህግ ማስከበር ሆነ ማክበር ጉዳዮች ላይ በተለይ ሰብአዊ መብትም እና በሌሎች ጉዳዮችም ላይ አጠቃላይ ሀገራዊ በተለይ በወንጀል መከላከል በወንጀል ፍትህ ፖሊሲ ላይ ለፌዴራል ፍትህ ሚኒስቴር የተሰጠው መሰረት የህግ መከላከል ሮድማፕን ማዘጋጀትና በአጠቃላይ እዚያ አካባቢ ያሉትንም ስራዎች የመብራት ነው። ከዛም አልፎ በህግ ጉዳዮች የ ዓለም አቀፍ ጉዳዮችን መንግስት እንደመወከል የመምራት እና የመስራት እንዲሁም ደግሞ ሴንተር ወይ ደግሞ ወካል ሆኖ የማገልገል በነዚህ ጉዳዮች ላይ ከዚያም የጠበቆች እና በተለይ ነጻ የሕግ አገልግሎት ጋር ተያይዞ ፍቃድ የመስጠት የመሰረዝ እና ከዚህ ጋር ተያያዥነት ያላቸው ከዚያ ገሪት ውስጥ የሚገኙትን ጠበቆችን የመቆጣጠር የመደገፍ እና የመምራት ስራ የሚሰራበት ሁኔታ ነው ያለው። ከዚያም አልፎ በተለይ የሴቶችና ህፃናት አረጋን ላይ ደርሶ ጉዳዮችን ልዩ ሰጥቶ ሰራ ተቋም ነው። በአጠቃላይ እንግዲህ በዘጠኝ አርባ ሶስት የተሰጡ ስልጣንና ተግባራት እንዲሁም በሌሎች ህጎች የተሰጡ ስልጣንና ተግባራት አሉ። በቤተሰብ ህግ፣ በወንጀል ህግ፣ በዘጠኝ ዜሮ ዘጠኝ ህጎች የሰው ዝውውር መሰረት ለማድረግም በሌሎች ህጎች የተሰጡ ስልጣንና ተግባራት አሉ። እነዚህም መሰረት አድርጎ ነው እንግዲህ ፌዴራል ጠቅላይ አቃቢ ሕግ እየሠራ ያለው ማለት። የካቢኔ አባል ነዎት እርስዎ? አዎ፣ ካቢኔ አባል ነው። ፌዴራል ጠቅላይ አቃቤ ሕግ መስሪያ ቤትም ሆነ እርስዎ እንደ ጠቅላይ አቃቤ ሕግ ነጻነቶ እስከ ምን ድረስ ነው ከመንግሥትም ይሁን ከሌላ ከማንም አካል? በአንድ በኩል የመንግሥቱ አባል ኖት፣ በሌላ በኩል ሕግን የማስከበር ኃላፊነት አለቦት። ምን ያህል ነጻ ነዎት እርስዎ መስሪያ ቤቶስ? እንግዲህ ያው በስራችን ነጻ ነን። ይህን አድርግ ይሁን አታደርግ የሚል የሚያስተኛ አካል የለም። ከዛም አልፎ በምንሰራ ስራ ውስጥ ጣልቃ በሚገቡ ማንኛውም አካላት ግለሰብ ሆነ ተቋማት ጣልቃ መግባት አይችሉም። ጣልቃ ገብቶም ከተገኙ በማቋቋሚያ አዋጃችን ከጠሪድን ስራ ማደናቀፍ ከአንድ አመት እስከ አምስት አመት የሚያስከባ የወንጀል ድንጋጌ ተደንግጓል ና በዚህ ሂደት ውስጥ ሰሪንትን የተቀጡ ሰዎች አሉ። ይሄ ህግ ጠቅላይ ሚኒስትሩን፣ ምክትል ጠቅላይ ሚኒስትሩን ወይም ሌሎች ስልጣናትን፣ ከፍ ያሉ ስልጣናትን ያጠቃልላል። ማንኛውም ሰው እኮ ነው የሚለው፣ ማንኛውም ሰው ነው የሚለው ህጉ ላይ ማለት ነው። ስለዚህ በስልጣን እርከን ሳይሆን ማንኛውም ሰው ጣልቃ መግባት እንዳለበት ነው የሚያስቀምጠው። እና ይሄ ያንተ ያንተን ኮሚትመንት ነው ያንተን ለስራው የሚሰጠውን ነገር ከመጠየቁ ባለፈ ማንኛውም ሰው ስለሚል ለተወሰነ ሰው አይደለም ማንኛውም ሰው ነው የሚለው ህጉ ላይ የተቀመጠው ማለት ነው። በክልል አቃቤ ህግ መስሪያ ቤቶችና በፌዴራሉ አቃቤ ህግ መስሪያ ቤት መካከል ያለው ግንኙነት ምንድን ነው? የእዝ ግንኙነትስ አላቸው ወይ? የበላይ እና የመጨረሻ የሚባልስ ድምጽ ያለው አካል አለው ወይ? በእነዚህ መካከል እንግዲህ በክልሎች ያው የራሳቸው የህግ ተቋማት በተለይ ደግሞ የአሁን ሁሉም ክልሎች ጠቅላላ አቃቤ ወይ በክልል ደረጃ እያቋቋሙ ነው። ስልጣንና ተግባሩ ክልሎች በተለይ ያው ወንጀል ላይ ወንጀል በአጠቃላይ ፌደራል ጉዳይ ነው፣ ግን በውክልና ሰጥተናቸው በውክልና ነው ክልሎቹ እየሰሩ ያሉት፣ በተወሰኑ ጉዳዮች ካልሆኑ በስተቀር አብዛኛውን ክልል ላይ ያለን ስራ ከክልሎች በኩልና ሰጥተን ነው እየሰራን ያለ ነው። በተወሰነ ጊዜ ቅርንጫፎች ነበሩ ክልሎች ላይ፣ ግን ተደራሽ ባለመሆናችን በተለይ ሁሉም ቦታ፣ ሁሉም ወረዳ፣ ሁሉም ዞን ላይ ተደራሽ ባለመሆናችን፣ ክልሎች ደግሞ ተደራሽ ስለሆኑ ያንን መሰረት አድርገን ጥናት አጥንተን ክልሎች በኩልና አድርገው እንዲሰሩ እኛ ደግሞ ካፓሲቲ ቢልዲንግና ሌሎች ድጋፎችን ማድረግ እንዲሁም ደግሞ ሱፐርቫይዘር ማድረግ ስራ ነው እየሰራ ያለ ነው። የመቆጣጠር ሳይሆን የትብብር ሂደት ነው ያለን ከክልሎች ጋር ማለት ነው። ተባብረን የምንሰራው ጉዳይ ነው ህብረተሰቡ ጋር ያለውን እንትን በተለይ ደግሞ በወክልና በሚሰሩት ጉዳይ ላይ ከመጨረሻ በራሳቸው ሂደት ውስጥ ነው የሚሰሩት። እኛ ቅድም ባልኩት መሰረት ስራ ነው ያለ ነው እንጂ የመቆጣጠር እንትን አይደለም ያለው። ከዛ አልፎ ግን በተለይ የሰብአዊ መብት ጥሰቶች በሚፈጸሙበት ጊዜ በማንኛውም ቦታ ገብተን የማጣራትና እርምጃ የመውሰድ ከክልሎች ጋርም ተባብረን የመስራት ሂደት ነው ያለው። መቼም አቶ ብርሃኑ በዚህ አሁን በያዝነው ጊዜ ያለው የፖለቲካ ሽታ ሌላ ነው። ቀደም ሲል ከነበረው የአቃቢ ህግ መስሪያ ቤቱም ገጽታ ምናልባት የመለወጥ ተስፋ አለው ብለው ብዙዎች የሚያምኑ አሉ። ከዚህ በፊት በነበረው ሁኔታ ቀደም ሲል የገለጹልኝ የነጻነት ጉዳይ በእጅጉ አጠያቂ እንደነበረ ለረጅም ጊዜ በመገናኛ ብዙሃንም በሌሎችም፣ በጠበቆችም፣ በምሁራንም ሲነገር የቆየ ነገር ነው። እንደውም አንድ በማህበራዊ ሚዲያ ላይ ሰሞኑን ሲናፈስ የነበረ እንደው ቀልድ ቢጤ ነገር ነው በእርግጥ ግን ሰው ቀልድ ሲናገር ከቁም ነገር ጋር እያዋዛ ነውእና እንደው ምን ይመስል እንደነበረ የአቃቤ ህግ መስሪያ ቤቱ አስተያየት ወይም ስቴሪዮታይፕ የሚባለው ነገር እንደው በጥቂቱ ያመላክታል ይመስለኛል እና ላስታውሶት ምናልባት እርሶ ማይተውት ሊሆን ይችላል እርስዎ በቅርቡ በጣም ግዙፍ የሆነ በብዙዎች ዘንድ ሲጠበቅ የነበረ መግለጫ ሲሰጡ ይሰጣል ጠቅላይ አቃቤ ህግ የሚል ሰይጣን ይሰማና ይሄዳል አሉ እስቲ ምን እንደሚሉ ልስማ መቼም ከኔ ራስ አይወርድም ብሎ ነው አሉ የሄደው ሰይጣን ሲሰማ ሲሰማ ቆየና ልክ እርስዎ መግለጫውን ሲጨርሱ እኔም ብሎ ሰይጣን ብሎ ከአዳራሹ ወጥቶ ይሄዳሉ ይሄ የህዝቡ አስተሳሰብ በአቃቤ ህግ መስሪያ ቤቱ ላይ ያለው የእምነት ደረጃ እስከምን ድረስ እንደሆነ የሚጠቁም ቀልዳቀልድ ቢጤ ነው በሐሰትና በተጋነኑ ክሶች በፖለቲካ ጫና ነገር በማጓተት ከጥፋተኝነት ብይን በፊት በጥፋተኝነት ሰዎችን መያዝ በመገናኛ ብዙሃኑ በመንግስት ቁጥጥር ስር ባሉት የተለያዩ የፍትህን ሂደት ሊያዛቡ የሚችሉ መረጃዎችን ከህግ ውጪ ለህዝብ በማቅረብ እና በተያዙ ሰዎች ደህንነትና አቤቱታ ላይ ፊት ማዞር፣ ችላ ማለት፣ ማዋከብ ጠበቆቻቸውን ጭምር የመሳሰሉ ብዙ ክሶች አቤቱታዎች በአቃቤ ህግ መስሪያ ቤቱ ላይ ሲሰነዘሩ ቆይተዋል። የዘገየ ፍትህ የታጣ የጠፋ ፍትህ ነው ለሚል አባባልም አቃቤ ህግ መስሪያ ቤቱ አንዱ ማሳያ ነው የሚሉ በጣም ብዙ ሰዎች በየጊዜው ይሰማሉ። አንደኛ ይሄ ገጽታ ይሄ አስተሳሰብ ልክ ነበር ወይ? በትክክል ያንን አቃቤ ህግ መስሪያ ቤት ይገልጸዋል ወይ? እስካሁን በኢትዮጵያ የህግ ሂደት ውስጥ ለአመታት በሀያ ስድስቱ በሀያ ሰባቱ አመታት ብቻ ሳይሆን ለተራዘመ ጊዜ ከዚያ በላይም ላለ ጊዜ ማለት ነው ይገልጸዋል ወይ? ይሄንንስ ግንዛቤ ለመለወጥ ምንድን ነው እርስዎ የሚያደርጉት? እርሶ፣ አቶ ብርሃኑ እንደ ጠቅላይ አቃቤ ህግ፣ አሁን የተባለው ነገር ትክክል ነው። ያው ሀገራችን ውስጥ እኔም ፎቶ ስርዓት ውስጥ ቆየሁትና እዚህ ውስጥ የነበርኩ በመሆኑ አገራችን ውስጥ ይሄ ይፈጸማል እንደዚህ ይደረጋል የሚል እምነት አልነበረኝም እና እንደዚህ አይነት ግምትም አልነበረኝም። እና ሴጣኑም ያለው ትክክል ነው። ምክንያቱም እነዚህ አይነት ነገሮች ሀገራችን ውስጥ ይፈጸማል ብዬ አንድም ቀን አስቤም ገምቼም አላውቅም። እነዚህ ነገሮች ያው ሲፈጸሙ የነበሩ ህዝቡን በማያውቅ ማንኛውም የመንግስት ተሿሚዎች በማያውቅ ነው። በተለይ ከሰጣንሳር ሲፈጸም የነበረው ወይም ስገልጽ እንደነበረው ሰዎች አምቡላንስ ሲጮ የታመመ ሰው ይዘው ይሄዳል የሚል ነው እንጂ ክስ ደግሞ በህግ ተጠርጥሮ የተያዘ ይሄዳል የሚል ነገር አልነበረኝም እና ተቋሙም የዛ ውስጥ ድርሻ ነበረው። ምክንያቱም ያው ሪፖርቱ ላይ የቀረበው ነገር ሀገራችን ውስጥ ህገ መንግስት ያላት መንግስት ያለው እና ደግሞ በህገ መንግስቱ ላይ የዜጎች መብት ሳይሸራረፍ ይከበራል በሚል መንግስት ውስጥ ሲከናወን ተቋሙ ነበር እና እኛም በዚህ ሥርዓት ውስጥ የነበርን በመሆናችን ህዝቡ ጋር የነበረ እንትን ትክክል ነው። ከዚህ ተነስተን ምንድን ነው ማድረግ ያለብን የሚለው ነገር የመጀመሪያው በተለይ ከወንጀል አንፃር ፖለቲካን እና ወንጀልን መለያየት ይኖርብናል። ወንጀል የሆነን ጉዳይ ወደ ፖለቲካ ማምጣት የለብንም። ፖለቲካን የሆነን ጉዳይ ወንጀል ማድረግ የለብንም። ለዚህም አንዱ መሆን ያለበት ተቋሙ ውስጥ ያለው ባለሙያ ከፖለቲካ አባልነት ከማንኛውም የፖለቲካ አባልነት ነጻ መሆን አለበት። ከማንኛውም የሃይማኖትና ሌሎች ጉዳዮች ነጻ ሆኖ ሙያውም ብቻ የሚሰራበት ተቋም መሆን አለበት ብለን የአቀቢት መመሪያ ደንድል አሁን አሻሽለን ተቋሙ ውስጥ ያሉት በተለይ አቃቢያን ህግ የፖለቲካ ፓርቲ አባል መሆን እንደሌለባቸው ስራቸውን በሚሰሩበት ጊዜ ከሃይማኖት ከሌሎች ሌሎች ጉዳዮችን ነጻ ሆኖ ይሄን በማንጸባርቅ መልኩ ስራቸውን መስራት አለባቸው። ይሄን ብቻም ሳይሆን በተቻለ መጠን ከማንኛውም ጉዳይ ጠረ ገብነት ነጻ ሆኖ ስራቸውን ብቻ ሲሰሩበት እና ወንጀል ላይ ትኩረት እንዲያደርጉ በተቻለ መጠን አቃቢ ህግ ማለት ከሳሽ ብቻም ሳይሆን በተወሰነ መልኩ ስኮንም የሚሰጥ የተጠረጠረ ሰው በተጠረጠረበት ጉዳይ እሱን የሚጠቅም ማስረጃ እሱን የሚረዳ ሀሳብ ካለ ለመክሰስ ለማስቀጣት ብቻም ሳይሆን እሱን የሚረዳ ካለ ፈተን ፍትን ማረጋገጥ አለብን፣ እውነትን ማውጣት አለብን እና እውነትን መፈለግ አለብን የሚለውን ነገር እዛ ላይ መስራት አለብን የሚል ሀሳብ ይዘን ነው እየሰራን ያለ ነው። ይሄ ደግሞ እንዴት ነው መምጣት ያለብን? ስለምን ስናስብ ምንድን ነው የጎደለን? ይህን ላለማድረግ ቴክኒካል የጎደለን ነገር ምንድን ነው በተለይ ከህግ አንጻር የሚለውን ስናስብ በፌደራል ጠቅላይ ዐቃቤ ህግ የአማካሪ ጉባኤ አቋቁመን ከተለያዩ ዩኒቨርሲቲዎችና ከግል ጥብቅና ምሁራኖችን ለማሰባሰብ አድቫይዘሪ ካውንስል በማቋቋም አድቫይዘሪ ካውንስሉ ደግሞ የመማክርት ምክር ቤት እንደማለት ነው። አማካሪ ምክር ቤት ማለት ነው። እሺ፣ በማቋቋም አማካሪ ምክር ቤት ስል ደግሞ በተለዩ ችግሮች ዙሪያ ወደ አስራ አንድ ንኡሳን ኮሚቴዎችን በማቋቋም ጥናቶችን ስናጠና ነበረ። አጠቃላይ የእኛ ስራ ብቻ ሳይሆን ሌሎች በተለይ ከህግ አወጣት የወጡ ህጎችና የዴሞክራሲን መልህ ጉዳዮች ላይ ተጽዕኖ ሊያሳድሩ በሚችሉ እንደ በጎ አድራጎት አዋጅ፣ የጸረ ሽብር አዋጅ፣ ሚዲያ፣ ምርጫ ቦርድ የመሳሰሉትን እየሰሩና ተቋሚ እያገዙ ነው። ይሄ ለሁለት ነገር ይጠቅመናል። አንደኛ ከህብረተሰቡ ጋር ያጣነውን አመኔታ ለማምጣት ሁለተኛ ችግሩ እኛ የምንለው ብቻም ሳይሆን ከኛ ውጭ ያሉት አካላትም ይህን ችግር ይዞ ህዝቡ አቀርቦ መንግስት ይህን ማድረግ አለበት ብሎ ወደ እኛ እንዲያመጡ እና የነበረውንም አሰራር የነበረውንም ፐርሴፕሽን እንዲለውጡ ይህን እየሰራ ነው ያለ ነው ዋናው። ፍትህን ስናረጋግጥ አብዛኛው ስራ ከኛ ውጭ ያሉት አካላት እጅ ነው ያለው በህዝቡ በሌሎች የመንግስት ተቋማት እና በሌሎች ባለድርሻ አካላት ጋር ስለሆነ ከነሱ ጋር የምንሰራውን ስራ አጠናክረን ካስቀጠም ቀደም እንዳልኩም እውነትን በመፈለግ እውነትን በማረጋገጥ ሌሎ ሂደት ላይ እኛ ነጻ ሆነን ስንሰራ ከማንኛውም ነገር ነጻ ሆነን አድሎ እና ከሌሎች ይሄን ስራ ሊነቅፉ ከሚችሉት ጉዳይ ነጻ ሆነን መስራት አለብን። ዋናውና ትልቁ ጉዳይ እኛ ከላይ ያለ ነው በዚህ አቋም ስልጣን ባለሙያ ጋር ብዙም ችግር የለም። ይሄ እንደሱ ይፈልጋሉ በዚህ እንዲሰራ ነው። በተለይ ደግሞ የህግ ማህበረሰቡ ጋር መስራትን መለወጥም ያሉብን ነገሮች ያሉ አንዱ የጥብቅና ነው። ጥብቅና ጋም መንግስት ከመቆጣጠር ወጣ ብሎ መደገፍ ጥብትናው እርስ በርሱ ጠበቆች የሚቆጣጠሩበት እርስ በርሳቸው ትን የሚሉበት እኛ እኛ የእነሱን ካፓሲቲ የእነሱን አቅም የሚዘነባበት አሰራር መገንባት አለብን ብለን ያው የእነሱን በ ያሻሻል ነው ወደ ተቋም አምጥተን ለተቋም ፍቃድ ሰጥተን በዛ ተቋም ውስጥ ብዙ ጠበቆች የሚሳተፉበት እና እርስ በርሳቸው የሚቆጣጠሩበት ለህብረተሰቡም ደግሞ የተሻለ አቅም የሚፈጠርበት ስፔሻላይዝድ የሆኑ ኤሪያዎችንም በመፍጠር ጠበቆችንም በዛ መልኩ በማደራጀት ፖሊስ ስራ ተፈራ የተቋሙ ና መሌታ አጠቃላይ ደግሞ ከሌሎች የፍትህ አካላት ጋር ተለ ከፖሊስን ጋር ከፍርድ ቤትን ጋር ከማረሚያ ና ሌሎች ዩኒቨርስቲዎችን ጋር ፖሊስ ተፈጥረን መስራት አለብን ብለ እንግዲ እየተንቀሳቀ። አቶ ብርሃኑ ብዙ ጊዜ ሰውን ለጥቃት ያጋልጣል ወይም ደግሞ ክፍተት አለው ብሎ ብዙ ባለሙያም ከሚናገራቸው ነገሮች አንዱ ድብስብስ የሆኑ በግልጽ ያልተብራሩ የሀገርና የህዝብ ደህንነት ከፍ ያለ የህዝብ ጥቅም እንዲህ እንዲህ የሚባሉ አገላለጾች በብዙዎቹ የህግ ሰነዶች አሉ። በወንጀል ህግ ውስጥ አለ። በህገ መንግስቱ ውስጥ አለ። ቀደም በጠቃቀሷቸው ህጎችና ደንቦች ውስጥ አሉ። ለመሆኑ የሀገርና የሕዝብ ደህንነት ማለት፣ ከፍ ያለ የሕዝብ ጥቅም ማለት ከህግ አኳያ ምን ማለት ነው? እርስዎ ጠረጴዛ ላይ ቢቀርብሎት እንግዲህ ይሄ እንደ ኮንቴክስቱ ነው መታየት አለበት። ዲፋይን ማድረጉ ሊያስቸግር ይችላል። እንደየሁኔታ ነው። ለምሳሌ በወንጀል ጉዳይ ብንወስድ በወንጀል የተከሰሱ ግለሰቦች ኦር ቡድኖች ሊኖሩ ይችላሉ። ይሄ ዝም ብሎ በጥሬ ስታይ ተራ ወንጀል ነው። የሆነ ግለሰብ ወደ የሆነ ቡድን የተከሰሰበት ሊሆን ይችላል። ግን የሚያብረሰብ ውስጥ የጎሳ የሃይማኖት፣ የተለያዩ ግንኙነቶች አሉ፣ ትስስሮች አሉ። በዚህ ሂደት ውስጥ የየራሳቸው ባህልና የየራሳቸው አካሄድ አለ። አንዳንዱ ሰው ሲሞትበት ካሳ ከፍሎ ወር በእርቅ ወር በሽምግልና ፈቶ ያንን እርቅ ማስቀጠል የሚችልበት ባህልና ወግ ሊኖረው ይችላል። አንዳንዱ ደግሞ ወደ ህግ አምቶ በህግ ብቻ ተቀጦ በዛ እንዲሄድለት የሚፈልጋለ። ስለዚህ ይህን ጉዳይ ወስደን ብናየው ካሳ ከፍሎ እርቅ ፈጽሞ ትልቁን ሰላም የሚያረጋግጥ ከሆነ ይሄ ለህዝብና ለመንግስት ጥቅም ተብሎ ያንን ክስ የምናቋርጥበት ሂደት አለ ወይ ደግሞ ይኖራል። ብዙውን ጊዜ በወንጀል ስነ ስርዓታችን ዲፋይን ተደርጎ በዚህ መልኩ ባይቀመጥም እንደዚህ የሚያስቀምጥ ህግ ማቋቋሚያ አዋጃችን ላይ አለ። በሌሎች ጉዳዮችም ላይ እንደየ ሁኔታው እና እንደየ ጉዳዩ ዲፋይን የሚደረግበት ነው። ግን እኛ እንደየ አሁን መያዝ ነው አካሄድ ይሄ ማለት ምን ማለት ነው። የሚገባን እና ከምንችሉ ድረስ ዲፋይን አድርገን ይሄን ጉዳይ ለይተን ማስቀመጥ አለብን ብለን አቢዝም እንዳይደረግ ወይ ደግሞ እንዳይቀብም በተቻለ መጠን በምናውቀውና በሚገባለች ሊባን አርገን ማስቀመጥ አለብን ብለን የምንሰራበት አንዱ እሹ ነው። ትልቅ እሹ ነው እንዳልከው፣ ለማይሆነውም ለህዝብና ለመንግስት ጥቅም ለሚሆነውም ለህዝብና ለመንግስት ጥቅም ከምል ቢያንስ የእውቀት አድማሳችን እስከቻለ ድረስ ሊባን አርገን ማስቀመጥ አለብን ብለን አንዱ ያዝነው እሹ ነው። አዩ ይሄ ቅድም ኮንቴክስት ያሉት ወይም ደግሞ እንደየ አቀራረቡ ነው፣ አብሮት ከቀረበው ነገር ጋር የሚታይ ነው ያሉት ነገር ክፍት ነው። ለምንም አይነት ግንዛቤ ለምንም አይነት ትርጓ ሜ ወደ ፖለቲካም መውሰድ ይቻላል፣ ወደ ሌሎችም የግል ጥቅሞች ጉዳዮችም ወደ ምንም መውሰድ ይቻላል። እና ህግ ደግሞ ከሆነ ሰው የሚተዳደርበት ሀገር የሚተዳደርበት ከሆነ ግልጽነት የሚያስፈልገው ነገር ነው የሚል እምነት በብዙዎች ዘንድ ስላለ ነው ይህንን የማነሳሉትና መሳሪያም ነው ብዙ ጊዜ ለብዙ ጥፋቶችና ጥቃቶች። ፌዴራል ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ ጋር የያዝነው ውይይት ይቀጥላል። አቶ ብርሃኑ፣ እንግዲህ ቅድም በገለጹልኝ መሰረት እነዚህ የበጎ አድራጎት ድርጅቶችና ማኅበራት አዋጅ፣ የጸረ ሽብር አዋጅ፣ የምርጫ ህግ፣ የመገናኛ ብዙሀን ደንብ እንዲህ እንዲህ የመሳሰሉ ህግጋት ላለፉት አመታት በብዙ ሲጮህባቸው የነበሩ ለብዙ ጥፋቶች ለብዙ ዛሬ ለያዛችኋቸው አዳዲስ ፋይሎች መነሻና ማስረገጫም የሆኑ አዋጆችና ህግጋት እንደሆኑ ይታወቃል። በአሁኑ ጊዜ ደግሞ እነዚህን አዋጆች ለማሻሻልና ለመሳሰሉት ስራዎች እየተሰሩ እንደሆነ እርስዎም ተናግረዋል። ጠቅላይ ሚኒስትሩም ሌሎችም ባለስልጣናት በየአጋጣሚው እየተናገሩ ነው ያሉት እነዚህ አዋጆች ግን ህገ መንግስቱ ህገ መንግስቱ ራሱም ቢሆን ችግር እንዳለበት ብዙዎች ቢናገሩም ግን ህገ መንግሥት ነውና ሊከበር የሚገባው ነውና እስኪሻሻል ያንን ህግ በግልጽ በሚረግጡ አንቀጾችና በሚረግጥ ሁኔታ ተደንግገው ያሉ ህግጋት ናቸው። እነሱን ለማሻሻል ከመስራት ይልቅ የተወካዮች ምክር ቤቱም ይሁን ወይም ሥልጣን ያለው አካል ህግን ለማውጣት፣ ለማሻሻል ለምንድን ነው የማይሰረዙትና እንዲህ አይነት ህግጋት ካስፈለጉም በአዲስ መንፈስ የቃሉና የመንፈሱ መዋሃድ ተግባራዊ የሚሆንበትን ሁኔታ እንዲያመቻች በሚፈቅድ መልኩ የማይዘጋጁት ለምንድን ነው? በአዲስ መልክ የማይረቀቁት ለምን? አይሰረዙም? ሙሉ በሙሉ ለምን አይጣሉም? እነዚህ ህጎች እንግዲህ ህጎቹ አያስፈልጉም አይደለም። እዛ ውስጥ ያሉት አንድ መጋቤ ሊኖሩ ይችላሉ። እሱንም ለማሰረዝ ወደ ለመቀየር ያው ፕሮሰሱ ያለውን ህግ ትችተ ወ ያለውን ችግር አውጥተ በህግ አወጣጡ በሚያስቀምጠው ፕሮሰስ ነው መሄድ ስላለበት የበጎ አድራጎቱን አሁን አልቋል። ከምቀጥለው ሳምንት ጀምሮ ወደ ሚኒስትሮች ምክር ቤት ልከን በዛው የህግ አወጣጡ የሚያስቀምጠው አካሄድና ሂደት ስለሆነ ለማሰረዝም ወር ለመቀየርም ያንን ሂደት መከተል አለበት። ዝም ብሎ አሁን ይገባኛል ከዛም ሂደት እያስገንትን ሆነ ነውና፣ ኦልሞስት አሁን ያነሳናቸው ጉዳዮች አልቀዋል። ስለዚህ ወደዛ መውሰዱ ከዛም ከነበረው ከዚህ በፊት ከቆየነው ከወሰደው ጊዜ በላይ ማለት ግን ያንን ጉዳት የማያስከትልበት ስለሆነ ትናንትና የነበረውን ነገር ዝም ብለን ከዛሬ በኋላ ቀርቷል ብለን ከምንሄድ ምንድነው ያጠፋ ጥፋት ምንድነው የደረሰው ጉዳት ምንድነው ያለው ችግር ከዚህስ ደግሞ የምንወስደው ነገር ምንድነው የሚለውን ነገር አካተን ሂደቱን ተከትሎ ለሚመለከተው አካል ቀርቦ የሚጠርቅበት ሂደት ላይ ስለሆነ ከችግርም ቢሆን መማሩ ተገቢ ነው። እነዚህም ተነግዳን እንደዚህ ያሉ ነገሮች እንዳይፈጸሙ እና በዛ ሂደት እየተሰራ ስለሆነ ኦልሞስት አሁን አልቋል። ድራጎቱን ከሚቀጥለው ሳምንት ጀምረው መላክ የሚችልበት ሂደት ላይ ነው ያለ። የሽብር ህጉና ሌሎች ውስጥ በምን ሁኔታ ላይ ነው የሚገኙት? ሽብር ህጉም ያው የህዝብ ባለ ጉዳይ መለከታቸው ካለት ጋር ተደርጎበት ተጠናቀዋል። ኦልሞስት ድራፍቱ፣ እሱ የመጀመሪያ ድራፍት እንትን ተብሎ ድራፍት ላይ ነው ያለው። እሱም በቅርብ ጊዜ ሳይሆን አርድ እናደረጋለን። ሌሎቹም ያው በዚህ ሂደት ላይ ናቸው ያሉት የምስጫን የሌሎቹ የሌሎች ውይይት ላይ ናቸው ያሉት። ዝም ብለን እኛ ብቻ ሳይሆን በደንብ መብሰልም ስላለበት ኮንሰርንም ያላቸው በጉዳዩም ላይ ሀሳብ መስጠት የሚፈልጉ የተለያዩ አካላት ስላለ እሱን እሱንም ማስማከረት ስላለብን መውሰን መቅረት አለበት እንዲመሆድ አለበት ምናምን የሚል ሀሳብ ስላለ ያንን ሀሳብ እያካትት ነው ያለ ነው። ለመቶ ቀን እቅዳቸው ውስጥ ይዘነብ። እንግዲህ እነዚህ ስራዎች። ሌላው አንድ እንደው ከዚሁ ጋር የተያያዘ እንደው ፈጠና ያለ መልስ ሊሰጡኝ የሚችሉበት ጉዳይ ካለ በሺ ዘጠኝ መቶ ዘጠና ሰባት አመተ ምህረት የወጣው የወንጀል ህግ በተለያዩ መንገዶች ህገ መንግስቱን የሚጥሱ የሚረግጡና እነዚህን የሽብር ህጉን የመሳሰሉ አፋኝ ናቸው የሚባሉ ህጎች የያዟቸውን አንቀጾች የሚያንጸባርቁ አንቀጾች አሉ በዚህ ወንጀል ህግ ውስጥ የወንጀል ህጉን ራሱንስ የመፈተሽ ሀሳብ አለ። ግዙፍ ነው። በእርግጥ የወንጀል ህግ ግን እንዴት ይታያል? እንግዲህ አሁን እስካሁን ድረስ በዛ አንጻር ብዙ ከቅሱ ጋር የሚጣቸው ድንጋጌዎች ለይተን እንትን ያለ ነገር የለም። ግን መፈተሽ ያለባቸው መጨመር ያለባቸው ጉዳዮች ለምሳሌ ከዛ ማልፎ ደግሞ በተለያዩ ጊዜ የሚወጡ የተቋማት ማቋቋሚያ ኦር በተለያዩ ሺዎች ይዘው የሚወጡ ህጎችን ውስጥ የወንጀል ድንጋጌዎች የሚጥሉ አዋጆች ያሉ ችግሩ ምንድን ነው? ኤክስትሪምሊ ለጥቶ መተርጎም ወይ ደግሞ ኤክስትሪምሊ የመማህን ቦታ ላይ ስራ ላይ ማዋል ነው። ምናልባት ምን ማለት ነው፣ ምን ማለት አይደለም፣ ምንድን ነው ያለው፣ የህጋዊች ኢንቴንሽን ምንድን ነው፣ ሲያወጣ ያለው ቃለ ምንድን ነው የሚሉትን ነገሮች ፈትሹ አሁን ከምንለው ጉዳይ ጋር ሚጋጭ ደግሞ የሚጣረስ ከሆነ ማየት ይቻላል። ቀደም እንዳልኩኝ በሌሎች ህጎችም ላይ የተደነገጉ ስለሆነ እሱም በሂደት እናያለን የሚለውን ሐሳብ እየወሰን፣ አቶ ብርሃኑ አንዳንድ ጥያቄዎችን ሳላነሳ ብቻ እንዳልቀር የሰሞኑ እስራቶች በተለይ ከሜቴክ ጋር እና ከሰብአዊ መብቶች ጥሰቶች ጋር የተያያዙ እስራቶች የፖለቲካ አቅጣጫ እየያዙ ነው ሲሉ የትግራይ ምክትል ፕሬዚደንት ተናግረው ነበረ ሰሞኑን። እንግዲህ እንዲህ አይነት እንቅስቃሴዎች የሚደረጉት በእርስዎ መስሪያ ቤትም ነው እና እንዴት ነው ለዚህ አባባል እርስዎ ያለዎት አስተያየት? እንግዲህ እኔ ቅድም ገልጫለሁኝ። በተቻለ መጠን መግለጫውን ስንሰጥ፣ ስራውንም ስንሰራ ፖለቲካን ወይም ሌላ ነገርን መሰረት አድርገን አይደለም። ምንድን ነው የተፈጸመው ጥፋት፣ ህዝብ ላይ መንግስት ላይ የደረሰው ጉዳት፣ የጣሰው ህግ፣ በዚህ ደግሞ ያለን ማስረጃ ምንድን ነው? ወደ ጥርጣሬ እና መነሻ ያሉ ነገሮችን ነያዘን እንጂ ሰውየው ፖለቲካ አመለካከቱ ምንድነው? ሃይማኖቱ ምንድነው? ብሔሩ ምንድነው የሚለውን ነገር መሰረት አድርገን አይደለም የሰራ ነው። ለምን እንደዛ እንዳሉ አላውቅም፣ ግን እኛ የሰራ ነው በዚህ አግባብ ነው። ፖለቲካ አቅጣጫ የያዘ ነው ሲባል ምን ማለት እንደሆነ ለነዚህም ግልጽ አደለም። እኛ የሰራ ነው። አንደኛ አንድ ተቋም በህግ የተሰጠ ስልጣን ምንድን ነው፣ ነዛ በተሰጠ ስልጣን መሰረት ባታሎ ይጻልሰራ። ከዛ ውጪ ከተሰራ ደግሞ የተጻፈው ህግ ምንድን ነው? ለዚህ ደግሞ በዚህ በመሰረቱ ደግሞ የደረሰው ጉዳት ምንድን ነው በሀገር ላይ በህዝብ ላይ የሚልን ጥናት አጥንተን፣ ለዚህ ደግሞ ያለን ማስረጃ ምንድን ነው የሚል ነገር ነው። እነዚህንም ተጠርጣሪዎችንም ስንስ ጉዳኑ ስናጠራ በተቻለ መጠን ለአምስት ወር ማንንም ሰው ሳኒ ማንንም ሰው ሳናስፈራራ የተሰሩትን ጥፋቶች በመለየት ለዚያ የሚያስፈልጉትን ማስረጃዎች በመሰብሰብ ያ እነዚህ ጉዳዮች ይዘን ፍርድ ቤት ስንቀርብ ወይ ደግሞ ወደ ፍትህ አደባባይ ስንቀርብ የምናስቀጣ ያስችለናል የሚል ግምት እና መለሻ ይዘን ነው እየቀረብ ነው። እና ያኛው ለምን እንደተባለ አላውቅም፣ ግን እኛ ማቶ የሰራነው ስራ ነው። ይሄ ደግሞ በቀጣይም በግል ችሎት ሊዳኝና ቀርበን የምንከራከር በመሆኑ እንግዲህ ለፖለቲካ ስጀታ ካለነ በስተቀር ጉዳዩ ጋር ምንም ታያዩነት የላቸው ብዙዎቹ፣ በተለይ በመጀመሪያው ዝርዝር ውስጥ ከተያዙት መካከል የትግራይ ተወላጆች እንደሆኑ ነው የሚታየው። እና አንዳንድ ሰዎችን በግልጽም የሚናገሩ አሉ። በትግራይ ልጆች ላይ እየተካሄደ ያለ ዘመቻ ነው፣ የትግራይን ህዝብ መንፈስ ስሜት ለመንካት ወይም የትግራይን ህዝብ ለማሳደድ የሚደረግ ዘመቻ ነው እያሉ የሚናገሩም አሉ። እንግዲህ ሰዎች ሊያወሩ ይችላሉ። ቅድም እንዳለው ዝም ብሎ ወደዛ ለመጎተት ነው። እኛ ዘሩን ሃይማኖቱን ፖለቲካ አመላከቱን እያየን አይደለም። ወንጀሎች ከገባ የአንድም ሊሆን ይችላል፣ የሁለትም ሊሆን ይችላል፣ የሁሉም ሊሆን ይችላል። እኛ ያየ ነው ወንድ ነው በዚህ በግጽ ማን የተሳተፈው የሚለውን ነገር ነው አይተን የተሰራውና ሰዎች ሊሉ ይችላሉ። የአንድ ጎሳ ወር፣ የአንድ ብሔር ወር፣ የአንድ ሃይማኖት ሊበዛ ይችላል። እኛ እሱን አደለም ምት ውስጥ ያስገባ ነው እንዳጋጣሚ ነው ደግሞ የአንድ ብሄርም ሰዋ ብቻ አይደለም የተያዘ ያለው ሰው። ለምን እንደዚህም እንደተባለ ብዙ ትላለ። ዋናው ምንድን ነው ያ ጥፋት አለው የለም ነው መባል ያለበት እንጂ ወደ ብሄር የሚመጣም ነገር የለም። ወንጀለኛ ደግሞ ከለ ብሄር እዛ ብሄር ተብሎ አይደለም። ብሄርም ወይ መሰረት የሚያደርግም አደለም። ያንን ማድረግም ይቻላል ያለም ነው። በዚህ አግባብ ቢወሰድ ጥሩ ነው። ቅድም እንዳልኩኝ እኛ ኢትዮጵ ጠፋውን ደረሰ የምንለውን ጉዳት መሰረት አድርገን ሰራ ይሰራል። እንዴት የቀድሞው የሜቴክ ኃላፊ እጃቸው በካቴን አይታሰራልም የሚል ቅሬታ ተሰምቷል። ይህ ህጉም ያዘው ነው እንጂ ከህግ ውጪ አይደለም፣ እየሰራ ነው ያለ ነው። አንድ ተጠርታሪ ለዛውም ደግሞ ከሌላ ቦታ ተይዞ ሲመጣ ለራሱም ለሌላውም ላይ ጉዳት እንዳደረስ የህጉም ያዘው ነው እና የሌላውም አለም የሚፈጸም ስለሆነ ማንኛውም ላይ ተገኝቶም የሚደረግ አዲስ አይደለም፣ ሁሉም ላይ የሚደረግ ነው። ስለዚህ ምንም እንትን ያለለው ነገር አይደለም። ነገር ስላልሆነ እጎ የሚያዘውና የሚያስቀምጠው ነገር ስለሆነ ቀለ ብቻ ስለሆነ ያ ስለሆነ እንትን ነገር እሱ ብዙ ምን ውሃ የሚያነሳ ነገር አይደለም ዝም ብሎ አጉል እንትን ለማለት ካልሆነ በስተቀር። አቶ ብርሃኑ ለመሆኑ ባለስልጣናት፣ በተለይ የካቢኔ አባላት በሚኒስትርነት ደረጃና ከፍ ያለ የህዝብ ቢሮዎችን በሚይዙ ሰዎች ላይ ሹመቶች ሲሰጡ የአቃቤ ሕግ መስሪያ ቤቱ የግል ክትትል ምርመራዎችን ያደርጋል። መንግስትን ቅድም እንደገለጹት በዚህ በኩል ያማክራል። ምን አይነት ሰዎች እንደሆነ ወደዛ ቦታ የሚዘልቁት? እኛ ያው ሕጉን ነው ሕግ ላይ ነው የምናማክረው መንግስት እንጂ ተሸዋሚዎች ተሸዋሚዎች ናቸው የሚሉትን ቀድመን ስልጣን የለንም። ከዛ በኋላ ግን ያለው ሂደት ሕግ አፈጠቀሙን ይመስላል የሚለው ክትትል እናደርጋለን። ተቋማት ከዛ በፊት ግን እሱ ደግሞ የሚመጡትን ንጉምትን የሚገሉበት ነገር የለም። ምህረት የማያሰጡ ይርጋና የጊዜ ገደብ የሌላቸው ወንጀሎችን የፈጸሙ ሰዎች ምን ምንጊዜ የሚጠየቃሉ ብለው ነበር። እና በቅርቡ በፓርላማው የወጣው የምህረት አዋጅ እነዚህን ሰዎች አይመለከትም። ለመሆኑ ምን ማለት ነው? እነማን ናቸው እነዚህ ሰዎች? ያው ህገ መንግስታችን ላይ አንቀጽ ስምንት ላይ ተቀምጠዋል ምህረትና ይቅርታ የማይሰጡ ወንጀሎች ማለት ነው። ሁሉም መሰወር፣ ያለ ፍርድ ቤት ደግሞ ያለ ህግ መግደል፣ ሰብዓዊ ድብደባ መፈጸም፣ ዘር ማጥፋት እነዚህ የመሳሰሉት በህገ መንግስታችን አንቀጽ ስምንት ላይ ተቀምጠዋል። እነዚህ ምህረትም ማያስጠቅም ይቅርታ ማያስደርግም ይርጋም የለውም። እነዚህ ወንጀሎች አለም አቀፋዊ ባህሪ ናቸው ያሉት ማለት ነው። በአለም አቀፍ ደረጃ የሚያስጠይቅ ወንጀሎች ናቸው። በመንግስት የአስፈጻሚነት ስልጣን ላይ የነበሩ ሰዎችን ይመለከታል። እነዚህ ወንጀሎች በተፈጸመ ማንኛውም ሰው ላይ ተፈጻሚነት ይኖረዋል። እነዚህ ወንጀሎች መፈጸማቸው ከተረጋገጠ ማለት ነው። ይህንን በተለይ ባለፈው የመረጃቸው የሰብአዊ ጥሰቶች ደግሞ አብዛኞቹ ድብደባ፣ መሰወር እና ያለ ፍርድ ቤት ደግሞ ያለ ህግ መግደል የመሳሰሉት ጉዳዮች ውስጥ የሚካተቱ ስለሆነ ብዙውን ጊዜ ደግሞ እነዚህ ወንጀሎች የሚፈጸሙት በመንግስት አካላት፣ በተሸሚዎች እና በመርማሪ በተለይ ደግሞ ከህግ ጋር ታዝነት ያላቸው አካላት ስለሆነ ማንኛውም ሰው ላይ የሚፈጸሙ ናቸው። አቶ ብርሃኑ ጸጋዬ የኢትዮጵያ ፌዴራል ጠቅላይ አቃቤ ህግ ስለ ሰጡኝ ማብራሪያ ስለ ጊዜው በጣም አረጌ አመሰግናለሁኝ፣ አመሰግናለሁ። ህግን አለማወቅ ከተጠያቂነት አያድንም ይላሉ የህግ አዋቆች። ህግ አስከባሪውም አጥፍቷል ብሎ የጠረጠረውን ሰው ለመያዝና ዳኛ ፊት አቅርቦ ለማስፈረድ የተጠያቂው ሕግን ማወቅና አለማወቅ እምብዛም የሚያስጨንቀው አይመስልም። ስለዚህ ሳያውቁ ከማለቅ አውቆ መጠንቀቅ ሳይሻል አይቀርም። በዚህ በኩል ታዲያ የሕዝብ የሕግ ንቃተ ሕሊና ከፍ ያለ እንዲሆንና የሕግ የበላይነት ማለት ምን ማለት እንደሆነ ያልተቋረጠ ግንዛቤና ዕውቀት እንዲኖረው መብቶችና ግዴታዎቹንም እንዲያውቅ እንዲጠይቅና እንዲያከብር የፖሊስ የዳኞች፣ የነገረ ፈጆችና የአቃቢያነ ሕጉ የሙያ ብቃት በተከታታይነት እንዲበለጽግና ከውስጣቸው በሚመነጭ ሁኔታ በራሳቸው የመተማመንና ዜጎችንም የማክበር ባህል በማይናወጥና በማይሸረሸር ህነጻ እንዲሰርጽባቸው ዜጎችና የሰው ልጅ የሚፈሯቸውና የሚሸማቀቁባቸው ሳይሆኑ አለኝታና መሸሻ የከለላና ፍትሕ መጠጊያ እንዲሆኑ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ሕግን የሚያውቁና የሚያገናዝቡ፣ የሚጠይቁና የሚሞግቱ፣ የሚያሳውቁና የሚመረምሩ እንዲሆኑም ለማስቻል ግልጽነትና ተጠያቂነት የተግባር ትርጉም እንዲኖራቸው ለማድረግ ጠቅላይ አቃቤ ሕግ መስሪያ ቤቱ ምን እያደረገ ነው? የማሰልጠኛ ተቋማቱ ሌሎችም መደበኛ ትምህርት ቤቶችና ኮሌጆች ምን እየሰሩ ነው? ምላሽ እንዳገኘሁ በሌላ ዝግጅት ይዤላችሁ መለሳለሁ። እስከዚያው እናንተም ጠይቁ ሐሳቦቻችሁን አንሸራሽሩ ለዛሬ በዚሁ አበቃው